አቶ ወንደሰን ትናንትና የገንዘብ ማሰባሰቢያ ዝግጅት እንደነበራችሁ ሰምተን ነበር ምንድን ነው የተሰባሰባችሁበት ምክንያት ለምንስ ነው ገንዘብ ያሰባሰባችሁት በተለያዩ የህዝብ መገናኛ እንደሰማ ነው በኢትዮጵያ ውስጥ ኤሊኒዮ በሚባለው የአየር ጸባይ ምክንያት በተከሰተው ድርቅ እኛም ደግሞ በተቻለ መጠን ትንሽዬ የሆነችው የወገናዊ ስራ አንሰራ ብለን በራሳቸው ተነሳሽነት የኪነ ጥበብ ባለሙያዎችን በማሰባሰብ ይህን ጉዳይ አስረድተን እኛው ለእኛ ብለን ነው የተነሳ ነው። በጓደኛ መካከል የተመሰረተ ነው ወይንስ ማህበር ነገር አላችሁ? አይ በማህበር ሳይሆን የተፈጠሩ ሰዎች ስለሆነ ሁላችንም እርስ በር ስለምንተዋወቅ ተጠራርተን እንደዚህ አይነት ነገር ተከስቷልና ለሀገራችን እስ የተወሰነች ማድረግ የምንችለውን እናደርግ በሙያችን በሚል ነው የተነሳሳነው። ከዛ ላይ ኮሚቴ አዋቀርንና ስራችንን ጀመርን። ያው አርቲስቱም የራሱን የሙዚቃም፣ የቲያትርም፣ የባህላዊ ውዝዋዜውንም ሁሉንም እንዲያጠና ተደረገ። ሌላውም ደግሞ ፓብሊሲቲውን አብረን ሰራን። በዚህ ሁኔታ ነው ዝግጅታችንን ያጠናቀቅነው። ምን ያህል ሰው ተሳተፈ? ያው አርቲስቱ ያው እንዳለ ኪነጥበብ ባለሙያው እዚሁ ለንደን ውስጥ ያሉት እና በአካባቢ ያሉት በሞላ ሁሉም ተሳትፈዋል። በዛ ላይ ደግሞ ታዳሚው ያው ባለን አዳራሽ ወደ ሶስት መቶ ሰው ተሳትፏል። ምን ያህል ገንዘብ ማሰባሰብ ይቻላችሁ አቶ ወንደሰን? ከአሁን ብዙ ገንዘብ በተለያየ ሁኔታ ስላስቀመጥን ያው ጨራርሰልፍ ሊፉ ባጀቱን ምናምን አላዘገጃጀንም። የገባውን ገቢ ገና ፋናላይዝድ አላደርግ ነው ማለት ነው። እንደው ግን አምስት ሺ እስከ አምስት ሺ አሰባስበናል ብለን እንጠብቃለን። ምክንያቱም ጨረታዎች ነበሩ፣ ቲኬት ተሸጠዋል፣ ምግብ ነበር፣ መጠጥ ነበር። እንደገና ደግሞ ድራማዎች ተሰርቶ የተሰበሰቡ ገንዘቦች አሉ ስጦታዎችም ስላሉን እነዛ ሁሉ ገና ትናንትና ስለነበረ ገና እንግዲህ ድካም ላይ ነን። ዛሬ ገና አሁን ጠዋት መነሳታችን ነው። አሁን እንግዲህ ያሰባሰባችሁትን እርዳታ በምን መልኩ ነው ማድረስ የፈለጋችሁት ለተጎዳው ወገን? ያው ብዙ ሰው የሚያደርገው ገንዘብ ለአንዱ ድርጅት ምናምን በመስጠት ነው። የእኛ ግን አሁን ትንሽ ለየት የሚያደርገው ምንድን ነው፣ እቃ ነው የምንገዛው። ምንድን ነው፣ ወተር ፓምፕ ማረጊያው ማሽኑን ማለት ከሚመለከታቸው እርዳታ ሰጮች ጋር ተነጋግረን ያንን ወተር ፓምፕ ከመረጃ መሰረት በኖርስ በአፋርና ድሬዶ አካባቢ ከአንዳንድ ፕሮግራሞች ስንሰማ አብዛኛው ገበሬ ጥያቄ ቆፍሮ ውኃውን እናወጣለን፣ ግን ማሽኑ ቢመጣልን እኛ ሰርተን መብላት ነው እንጂ የምንፈልገው ስንዴ መጠበቅ የለብንም የሚል ትልቅ ተነሳሽነት ስላለው ያንን ነገር ለምን አናደርግ እንደሚለው ነው። ገንዘብ ከመስጠቱ ማሽኑ ግን በገበሬ ማህበር ከተሰጠ ብዙ ገበሬዎች ተጠቃሚ ሊሆኑ ይችላሉ የሚል ሀሳብ ስላለን ሶስት እንኳን ብንገዛ ለባሰበት ገበሬ በአበር ለመስጠት ነው እንግዲህ ዋናው እቅዳችን። በጣም ነው የማመሰግነው። እንግዲህ በጣም ነው ሰግነው በዚህ ዝግጅት ላይ ለተባበሩን እና እንዲሁም ደግሞ በዝግጅታልች ላይ ለተካፈሉ ሁሉ ታላቅ ምስጋናና ክብር እንሰጣለን። በጣም አመሰግናለሁ አቶ ወንደሰን። እግዚአብሔር ይስጠ ሚ ሰላም